ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ አድማጮች። የእሁድ መስከረም 11 2007 ዓ ም ፕሮግራማችንን ይዘን ቀርበናል። የመስተዋት ፕሮግራም አዘጋጅና አቅራቢዎች ቆንጅታይና ሄኖክ ሰማግዜር ነን። በዛሬ ፕሮግራም ያሉንን ቅንብሮች በቅድሚያ እናስተዋውቃችሁ። ዛሬ እንደ አውሮፓውያን አቆጣጠር መስከረም 21 2014 ዓ ም በኬንያ ዋና ከተማ ናይሮቢ ወስትጌት የገበያ አዳራሽ የአልሸባብ ታጣቂዎች 67 ሰዎች የገደሉበት ዘግናኝ ጥቃት የደረሰበት አንደኛ ዓመት መታሰቢያ ነው። ሌ አንዷ ሴትዮ ይኸውልህ ቦርሳ ያን ውሰደው አለችው። ሰውየው ግን እኔ ቦርሳሽን አልፈልግም፣ እኛ ዘራፊዎች አይደለንም፣ አልሸባቦች ነን አላት። የጥቃት ሁለት በዌስትጌት የገበያ አዳራሽ ውስጥ የነበረች ወጣትን ድምፅ ነው የሰማነው። አጥር ያለ ዘገባ እናካፍላቸዋለን። ከልጅነቴ ብዙ አስተዋጽኦ ያደርጉልኝ አስተማሪዎች አለ። ለምሳሌ ካቴድራ ላይ የተማርኩኝ አቶ አበራ የሚባል የሚባሉ አስተማሪ ነበሩኝ። የሂሳብ አስተማሪ እና እሳቸው በቃ እስካሁን ድረስ ከላይ ድረስ አለው። ሂሳብ ሲያስተምርም በጣም ቆንጆ አድርገው እንድንወደው አድርገው ነበር ያስተማሩን እና ዛሬ ከመስተዋት አድማጮች ከእናንተ ጋር የምናስተዋውቀውን ወጣት ድምፅ ነው በአጭሩ የሰማችሁት። ከታዋቂው የከፍተኛ ትምህርት ተቋም ከኤምአይቲ እጅግ በላቀ ውጤት የመጀመሪያ ዲግሪውን በስድስት ወር ጊዜ ውስጥ ደግሞ የድረምረቃ ትምህርቱን ያጠናቀቀ የ22 ዓመት ወጣት ነው ሚካኤል መኮንን። በየዓመቱ ትላልቅ ክንዋኔ ያስመዘገቡ ኢትዮጵያውያንንና እንደሱ ጎበዝ ተማሪዎችን እየሸለመ የሚያበረታታው ሲድ ማኅበረ ግዩራን ዘረ ኢትዮጵያ ዘንድሮ ከሸለማቸው ወጣቶች አንዱ ነው። ሚካኤል የዛሬ መስታወት እንግዳ ሆኖ ብቅ ብሏል። አብሮን ያመሻል። ሌላም ወጣት አለምን የሚያስፈነድቅ የሚያስደስት የሙዚቃ ባለሙያ ይዘንላችኋል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ንጉሱ ታምሬ ፕሮግራማችንን ይመራል። አሁን የምናስቀድመው የዓለም ዜናውን ይሆናል። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላቸው አዳነ ፍስሀዬ ነኝ። የኬንያ ፕሬዚደንት የሀገሪቱ ወታደሮች አልሸባብን ለመዋጋት ሶማሊያ መቆየት ይኖርባቸዋል ብለዋል። ጽንፈኛው ቡድን ባለፈው ዓመት ናይሮቢ በሚገኘው ዌስትጌት የገበያ ማዕከል ላይ የተፈጸመውን ብዙ ሕይወት ያጠፋ ጥቃት እንዳካሄደ ይታወሳል። ፕሬዚደንት እሁሩ ኬንያታ ይህን የተናገሩት የጥቃቱ አንደኛ ዓመት በሚታሰብበት ወቅት ነው። በጥቃቱ በትንሹ ስልሳ ሰባት ሰዎች አልቀዋል። የአልሸባብ አማጽያን ኢላማ ከሆኑት ሰዎች አብዛኞቹ ለገበያ ይሄዱ ነበሩ። ኔሽን በተባለው ጋዜጣ የእሁድ እትም ላይ የወጣ ርዕሰ አንቀጽ በምስራቅ አፍሪቃና በአፍሪቃ ቀንድ ክልል ሰላምና መረጋጋት እንዲኖር ለሀገራችንና ሶማሊያ ላሉት ወንድሞቻችን እንዲሁም እህቶቻችን ስንል በሶማሊያ ያለን ተልዕኮ ለመፈጸም እዛው መቆየት ይኖርብናል ሲሉ ፕሬዚደንት ኬንያታ አስገንዝበዋል። ብዙ ኬንያውያን በጥቃቱ ላለቁት ሰዎች ጸሎትና በዓሎች በማድረግ አስበውት ውለዋል። በግብፅ መዲና ካይሮ መሃል ከተማ ላይ በሚገኘው የውጭ ጉዳይ ሚኒስቴር ህንፃ አጠገብ የደረሰ የቦምብ ፍንዳታ ሁለት የፖሊስ ሌተና ኮሎኔሎችን እንደገደለ የሀገሪቱ የጸጥታ ባለሥልጣኖች አስታውቀዋል። የፖሊስ ኬላን ዓላማ ያደረገው የዛሬው ፍንዳታ በርካታ የፖሊስ መኮንኖች እንደቆሰሉ ባለሥልጣኖች ገልጸዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ወገን የለም። የግብፅ ወታደራዊ ኃይል እስላማዊውን ፕሬዚደንት መሐመድ ሞርሲን ባለፈው ዓመት ከስልጣን ካስወገደ ወዲህ አማጽያን በሚከፍቱት ጥቃት በርካታ ፖሊሶች ተገድለዋል። የሱራሊዮን ባለሥልጣኖች በተናገሩት መሰረት በኢቦላ የሞቱ ሰዎችን በመዲናይቱ ፍሪታውን አጠገብ በሚገኝ ቦታ ለመቅበር በሞከሩ የጤና ጥበቃ ሰራተኞች ላይ አንድ የወጣቶች ቡድን ጥቃት ከፍቷል። ጥቃቱ የተፈጸመው ትላንት ቅዳሜ ሲሆን መንግስት በሽታው እንዳይስፋፋ ለመግታት ሲል ሰዎች እንዳይንቀሳቀሱ ባገደ ሁለተኛው ቀን ነው። ምዕራብ አፍሪቃ ውስጥ ከ2600 በላይ የሚሆኑ ሰዎች በኢቦላ መዛመት እንዳለቁ የሚታወቅ ነው። ጥቃቱን የከፈቱት ጥቃት የከፈቱት ሰዎች የተበተኑት የፖሊስ ኃይል ቀባሪውን ቡድን ለመጠበቅ ከደረሰ በኋላ ነው። የሀገሪቱ የጤና ጥበቃ ሰራተኞች የኢቦላ በሽተኞችን ለይተው እንዲያውቁና ሰዎች እንዳይታመሙ እንዴት መከላከል እንዳለባቸው እንዲያስተምሩ ስድስት ሚሊዮን የሚሆኑ ሰዎች ለሶስት ቀናት ያህል ከቤታቸው እንዳይወጡ በመንግስት ታዘዋል። ከአምስት ሺ ሶስት መቶ በላይ የሚሆኑ ሰዎች በኢቦላ ታመዋል። አብዛኞቹም ላይቤሪያ፣ ሴራሊዮንና ጊኒ የሚገኙ ናቸው። የበሽታው ሁኔታም እስካሁን ባለው ጊዜ ሲዳከም አልታየም ታየም በናይጀሪያ እና ሴኔጋልም የታመሙ ሰዎች አሉ። የአፍጋኒስታን ነጻ የምርጫ ኮሚሽን የቀድሞው የገንዘብ ሚኒስትር አሽራፍ ጋኒ የሀገሪቱ ተመራጭ ፕሬዚደንት እንዲሆኑ ሰይሟል። የምርጫው ውጤት ቁጥርን ግን ይፋ አላደረገም። ሚስተር ጋኒና አብዱላ አብዱላ የብሔራዊ ውህደት መንግስት ለመመስረት ስምምነት ከፈረሙ በኋላ ነው። ዛሬ ጉዳዩ ይፋ የተደረገው። ባለፈው ሰኔ ወር ላይ ፕሬዝዳንታዊ ማጣሪያ ምርጫ ከተደረገ በኋላ ሲካሄድ የቆየውን የፖለቲካ ንትርክ አከተመ ማለት ነው። በስምነቱ መሰረት ሚስተር ጋኒ ፕሬዝደንት ይሆናሉ። ሚስተር አብዱላም ከፍተኛ ስልጣን አግኝተው ሀገሪቱን ለማስተዳደር ከፕሬዚዳንቱ ጋር በቅርብ በመተባበር ይሰራሉ። ሁለቱ ወገኖች በዩናይትድ ስቴትስ የተመራ የጥምረት ኃይል ታሊባንን ከስልጣን ካስወገደ ወዲህ በስልጣን ላይ የቆዩትን ፕሬዚደንት ሐሚድ ካርዛይን ይተካሉ። ኡክራይን ለሁለት ሳምንታት ያህል የዘለቀው የተኩስ ማቆም ስምምነት ጥሰት እስከሚያቆምበት ጊዜ ድረስ ወታደሮችን ከሩሲያ ደጋፊ አማጽያን ጋር ከሚደረገው የውጊያ ግንባር አላስወጣም ብላለች። የዩክራይን የብሔራዊ ፀጥታና የመከላከያ መማክርት ቃል አቀባይ አንድሪ ሊሴንኮ አማጽያኑን የሩሲያ ወታደሮች በኡክራይን የጸጥታ ኃይሎች ላይ ጥቃት መክፈቱን ቀጥለዋል ሲሉ ዛሬ ተናግረዋል። ስለሆነም ኡክራይን መንግስትና አማጽያኑ የ30 ኪሎ ሜትር ከተኩስ ነጻ ቀጠና ለመፍጠር ከጦር ግንባሩ 15 ኪሎ ሜትር እንዲርቁ የሚጠይቀውን ውል ስለ መተግበር ጉዳይ አትነጋገርም ብለዋል። ይህ ስምነት ትላንት ቅዳሜ የተደረሰው ሚንስክ ላይ ነበር። በመጨረሻም በየመን መዲና ሰንዓ በመንግሥት ኃይሎችና በተቃዋሚ ሽዓ አማጽያን መካከል ለአንድ ሳምንት ለሚጠጋ ጊዜ ሲካሄድ የቆየውን ውጊያ ለማቆም የሰላም ስምነት ለመፈረም በሚታሰብበት በአሁኑ ወቅት የሀገሪቱ ጠቅላይ ሚኒስትር ከስልጣን ወርደዋል። መሐመድ ባሲዳዋ ከስልጣን የወረዱት የሁቲ አማጽያን በርካታ የመንግስት ህንፃዎችን ካለምንም መከላከል ለመያዝ ችለዋል በሚባልበት ወቅት ነው። ጠቅላይ ሚኒስትሩ ለፕሬዚደንት አብድ ራቡ ማንሱር ሀዲ ባቀረቡት የስንብት ደብዳቤ የብሔራዊ ውህደት መንግስት እንዲመሰረት ለማመቻቸት እንደሚለቁ ገልጸዋል። የየመን የአገር አስተዳደር ሚኒስትር የሀገሪቱ የጸጥታ ኃይል ከአማጽያኑ ጋር መዋጋቱ እንዲያቆም በድረገጻቸው ባወጡት መግለጫ አስታውቀዋል። የመን ያሉት የተባበሩት መንግስታት ድርጅት ልዑክ የመንግስት ደጋፊ ኃይሎችና ሻ አማጽያን የሰላም ስምምነት ይፈርማሉ ሲሉ ትላንት ተናግረዋል። የጥምረት መንግስቱ ሑቲዎችንም ያቅፋል። አድማጮች፣ የዛሬው ምሽት ዜናችን እዚህ ላይ አበቃ። የምታደምጡት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የእሁድ ምሽት ፕሮግራም ነው። አሁን መስታወት በድጋሚ እንደምናመሻችው በየሁለት ሳምንቱ እሁድ የሚቀርበው የመስታወት ፕሮግራም አዘጋጅና አቅራቢዎች ሄኖክ ሰማ እግዜርና ቆንጂት ታየነን ከታዋቂው የማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ኤምአይቲ የመጀመሪያና ሁለተኛ ዲግሪዎቹን የመጨረሻው ከፍተኞቹ በሆኑ ውጤቶች ያጠናቀቀ የሁለተኛ ማለትም የድረ ምረቃ ዲግሪውን ደግሞ እንዲያውም በስድስት ወር ጊዜ ውስጥ ነው ጨርሶ ሁሉንም ለጉግል ኩባንያ በሶፍትዌር መሀንዲስነት ተቀጥሮ እየሰራ ያለ የ22 ዓመት ወጣት ሚካኤል መኮንን የምሽቱ እንግዳችን ነው። ከታዳጊ ህጻናት ጀምሮ በዓለም ዙሪያ እጅግ በርካታ ወጣቶች፣ ጎልማሶችና ሽማግሎችን ጭምር በሙዚቃ ስራዎቹ ለመሳብ የበቃ አንድ ወጣትም ዛሬ እናስተዋውቃችኋለን። አብራችሁን አምሹ። በቅድሚያ የናይሮቢው ዌስትጌት ሞል ወይም የገበያ አዳራሽ የአልሸባብ ታጣቂዎች የሽብርተኛ ጥቃት ያደረሱበት አንደኛ ዓመት በዛሬው ዕለት እየተከበረ ነው። እንግዲህ በዚህ ጥቃት 67 ሰዎችን ገድለው በመላ ሀገሪቱ ዘግናኝ የሆነ ጠባሳ አንትተው ነው ያለፉት። የአሜሪካ ድምፅ ዘጋቢ ጌብ ጄስሎ ከጥቃቱ በህይወት የተረፉ ሰዎችን አነጋግሮ ያጠናቀረውን ዘገባ ቀጠለ እናካፍላችሁ። ሃርቪን ሲራ የዚያን እለት ዌስት ጌት የገበያ ማዕከል ጣሪያው ላይ አንድ የናይሮቢ የራዲዮ ጣቢያ ባዘጋጀው የምግብ ስራ ውድድር እየተካፈለች የነበረች ታዳጊ ወጣት ነች። ሁለት ታጣቂዎች በመኪና ማቆሚያው መተላለፊያ በኩል ገብተው ተኩስ ከፈቱ ትላለች። መጀመሪያ ሌቦች መስለውን ነበር ተሳሳትን፣ አለች ሲራ። ትንሽ ቆየት ብሎ አንዷ ሴትዮ የአውልህ ቦርሳዬን ውሰድ አለችው ሰውዬው ግን ቦርሳሽን አልፈልግም እኛ ሌቦች አይደለንም አልሸባቦች ነን አላት ብላ ታስታውሳለች ወጣቷ ታጣቂዎቹ ኬንያ ሶማሊያ ውስጥ ለወሰደችው ወታደራዊ እርምጃ የበቀል ጥቃት እያደረስን ነው እንዳሏት ታስታውሳለች። ለወትሮ ሴቶችና ህጻናት ላይ አንተኩስም፣ ዛሬ ግን የተለየ ነው አሉኝ ትላለች። ቀና ስል ከአንዱ ጋር አይን ላይን ተጋጠምን። ታፋዬ ላይ በጥይት አለኝ። አንድ ነገር ቅጥል ሲያደርገኝ ተሰማኝ። ከዚያ በኋላ ሁሉ ነገር ዞር አለብኝ አለች ወጣቷ። እንደገና ተኮሱባት ሁለት ጊዜ አንዴ ሆድቃዋ ላይ አንዴ ቅልጥሟን መቷት። መትረፏ ራሱ የሚገርም ነው። አያቷና ያክስቷ ልጅ ግን እንደሷ እድለኞች አልነበሩም፤ በጥቃቱ ህይወታቸው አልፏል። አካላዊ ቁስሉ ድኖልኛል፣ ግን አሁንም በእነሱ ላይ በደረሰው ሐዘኔ እንዳለ ነው ትላለች። ይቺ ታዳጊ ወጣት ታዲያ ሆነ ብዬ የዛለት ዌስት ጌት ውስጥ የደረሰውን ነገር ሁልጊዜ ላስታውሰው ሞክራለሁ በየቀኑ የሰዎቹን ገጽ ድምፁን ሁሉ አስበዋለሁ፣ ትላለች። አንድ የማህበረሰባችን የሃይማኖት መምህር ወይ ሰባኪ ዘንድ ሄጄ ነበር። በየቀኑ ቁጭ በይና ለአስር ደቂቃ ያህል ዝም ብለሽ አስቢው አሉኝ። እውነትም ረዳኝ፣ ምክንያቱም አስር ደቂቃ ሙሉ ይህንኑ ማሰብ ድክም ያደርጋል። ከፈለግ ታለቅሳለ። ንዴትም ካለ ታውቀዋለ። ይሰማሃል። ከዚያ በኋላ ተንፈስ ትላለህ፣ አለች ሲርሃም። ሆነች በርካታ ኬንያውያን በዚያ ቀን የደረሰውን ምን መዓት እንደሆነ ሊረዱት ገና እየሞከሩ ናቸው። ከጥቃቱ በኋላ የሀገሪቱ ምክር ቤት ያካሄደው ምርመራ ከመልስ ይልቅ ብዙ ጥያቄዎችን ነው የቀሰቀሰው። መንግስቱ ይህ ጥቃት እንደሚደርስ ከአንድ ዓመት አስቀድሞ ማስጠንቀቂያ ተሰጥቶት ነበር የሚለው አንዱ ሲሆን፣ ጥቃቱ እንደደረሰ የመንግስቱ የጸጥታ ኃይሎች ግራ የተጋባና በደንብ ያልተቀናጀ ምላሽ በመስጠታቸው መትረፍ ይችሉ የነበሩ ሰዎች አልቀዋል ተብሏል። የታዳጊ ወጣቷ የሲርሃ አጎት አምቢ ጉታሄ በዚያ ሰዓት በገበያው አዳራሽ ነበሩ። ምንድን ነው የተፈጠረው? እነዚህ ሰዎች ማን ናቸው? በየቅዳሜው የናይሮቢ ነዋሪዎች ሁሉ ልጆቻችን የሚውሉበት የገበያ አዳራሽ ወይም ሞል እንዴት ሊገቡ ቻሉ? መልስ ለማገኘት ስንጠብቅ እስካሁን አለን። ብዙዎች ኬንያውያን ከዚያ ጥቃት ወዲህ ብዙም የደህንነት ስሜት አይሰማንም ይላሉ። መዲናዋ ናይሮቢና ጠረፉ አካባቢ የሶማሊያ ነውጠኞች ስራ ነው የተባለ በርካታ የእጅ ቦምብና የሌላ መሳሪያ ጥቃት መድረሱ ይህንን ስጋታቸውን አባብሶታል። ከአልሸባብ ጥቃት በቀጠሉት ቀናት የኬንያ የጸጥታ ኃይሎች ከታጣቂዎቹ ጋር ሲታኮሱ ውስጡ ቢፈራርስም የዌስትጌት ሞል አሁንም ህንጻው ቆሞ ይታያል። የግንባታ ሰራተኞች ሲገቡ ሲወጡ ይስተዋላሉ። አንድ ቀን እሱም እንደ ብዙዎች ከጥቃቱ የተረፉ ሁሉ ከኬንያ ጨለማ ምዕራፎች አንዱ ከሆነው ከዚህ ቀን ከፍርስራሹ አመድ ቀና ብሎ ይራመድ ይሆናል። ይህ የጌብጀስሎ ዘገባ ነበር። ዝግጅታችን ይቀጥላል። አብራችሁን ቆዩ። ሚካኤል መኮንን ባሳለፍን ወር ግንቦት ወር እዚሁ በዩናይትድ ስቴትስ በየዓመቱ የላቀ ማህበራዊ አስተዋጽኦ ላበረከቱ ኢትዮጵያውያንና ከፍተኛ የትምህርት ክንዋኔ ላስመዘገቡ የማህበረሰቡ ወጣቶች ሽልማት የሚሰጠው በእንግሊዝኛ ጽሮቱ ሲድ ሶሳይቲ ፎር ኢትዮጵያን ስታብሊሽድ ኢን ዳያስፖራ ማህበረ ግዩራን ዘረ ኢትዮጵያ በዓመታዊ ዝግጅቱ ከፍተኛ እውቅና ሰጥቶ የሸለመውን ወጣት የማህበሩ የወጣቶች ተሳትፎ አስተባባሪ ዶክተር መና ደምሴ በከፍተኛ አድናቆት ስታስተዋውቀው ነው የተሰማው። ቀጥሎ የምናቀርበው እንግዳችንን ሚካኤል መኮንንን ማለታችን ነው። የሁለተኛ ደረጃ ትምህርቱን አራት ነጥብ ሰባት ውጤት አምጥቶ አጠናቀቀ። ከኤምአይቲ በኮምፒውተር ሳይንስ በአምስት ነጥብ የመጨረሻው ትልቁን ነጥብ ማለት ነው አግኝቶ ፉት አደረገው። እንዴ ይሄ ልጅ እንዴት ጉደኛ ነው ብላ ስታደንቀው ነበር የተሰማችው። የ22 ዓመቱ ሚካኤል መኮንን የዛሬ እንግዳችን አድርገን ከኒውዮርክ ለእናንተ ለመስታወት አድማጮች ልናስተዋወቀው ነው። ሚካኤል እኔ የተማርኩትን ማንም ኢትዮጵያዊ ሊማረው የሚችል ነው እድሉን ካገኘ ይላል። ወደፊት የሀገሬን የትምህርት ይዞታ ለማሻሻል አስተዋጽኦ ለማድረግ እፈልጋለሁም ብሏል። ሚካኤል በ14 ዓመቱ ነው ከወላጆቹ ጋር ወደዚህ ወደ ዩናይትድ ስቴትስ የመጣው። ቤተሰቡን ለትምህርቱ ስኬት ስላደረጉት አስተዋጽኦ ያመሰግናል። የአዲስ አበባ የካቴድራል ትምህርት ቤት የሂሳብ አስተማሪ ይልና ቲቸር አበራ ሂሳብን እንድወድ ያደረጉ ሲል ያስታውሳቸዋል። ጥሩ ልጅ ነው ተዋውቁት። ሰላም እንደምን ዋላችሁ። ሚካኤል ይባላል። ልክ ነው። ኢትዮጵያ ተወልጄ አድጌ አዲስ አበባ ውስጥ። ከዛን በአስራ አራት አመቴ ነው ወደ አሜሪካ የመጣሁት። ከአባት መናት ዜጋ ከአንድ ዜጋ ለሁለት ሺ ስድስት አመተ ምህረት ነው የመጣ ነው ወደዚህ ሁለተኛ ደረጃ ስትገባ አሁ ልክ ዘጠነኛ ክፍል እንደጀመርኩኝ ወዲያውኑ ወደ አሜሪካ መጣ። ከዘጠነኛ ክፍል አነሳህና በቃ ጉድ ታደረገው ጀመር ይሄን ትምህርት እንደዛን የተነገረው በሙሉ አራት ነጥብ ከአራትም በላይ ያገኘህ ነው ያለፍከው ብዙ በተለይ በኮምፒውተርና በማትስ በሳይንስ ዙሪያ በየ ከትምህርት ቤትም ውጪ በበጋ ወራትም ብዙ ብዙ ስራ ትሰራ ነበረ ነበር። እስኪ አብራን የመጀመሪያ ከሁለተኛ ደረጃው እንነሳና ቀጣዮቹን ስኬቶችን ደግሞ እስቲ እንመለከታቸዋለን። በመጀመሪያ ደረጃ ዶክተር መና ስታቀርበው የሲዲ ዝግጅት ላይ በጣም ሞቅ አርጋ ነበር ያቀረበች። እና ነው ያለውን ነገር ነው እንዴት ታሞቀዋለች እምልህ። ሁለት ነጥብ ቢሆነ ያመጣኸው አራት ነው ብላ ልታሞቀው አትችልም። እንደ መጣ ወደ አሜሪካ ካንድ ካንድ ወር ተኩል ከሁለት ወር አካባቢ በኋላ ወይም ሀይስኩል ገባሁኝ። ሀይስኩል ስለሰኝ ሜላንስ ነበረ ቤተሰቦችም አሁን እዛ ነው ያሉት። ፔን ፍራንች ሀይስኩል ገባሁኝ እና ዘጠኛ ክፍል መካከል ላይ ጀምሬ ይህ ነው እዛሁ ቀጠልኩኝ እስከ አስራ ሁለተኛ ክፍል ድረስ። እና ፔን ፍራንች ያለው ብዙ ኦነሮች እና ኤክሳሶች ወሰድኩኝ በዛሁም ብዙ የሳይንስ እና ሂሳብ ክላሶች ወሰድኩኝ። ኢቨን ኮምፒዩተር ሳይንስ አንዳንድ ክላሶች ወሰድኩኝ እና በእነሱ በሳይንስ እና በሂሳብ ነበር በቃ የዚ ወሰድኩ አብዛኛውን ጊዜ ያሳለፍኩ ሀይስኩል ውስጥ። ስለዚህ ሁለተኛ ደረጃ ስጨርስ አራት ነጥብ ስንት ነበረ? ዌይትድ ዌይትድ ጂፒኤ የነበረው አራት ነጥብ ሰባት ነበር። ልክ እንደ ጨረስኩኝ ከዛ ጉዞ ወደ ኤም ኤምአይቲ ሆነ። ሳይንስ እና ሂሳብ በጣም ከሆነ የተነሳ መግባት ከፈለግኩት ኮሌጆች ውስጥ ዋናው ኤምአይቲ ነበር፣ እና ኤምአይቲ አፍላርጌ ሲቀበሉ በቃ ነው። ሌሎችም ትምህርት ቤቶች ነበሩ። በጣም ደስ ብሎኝ ነበር ወደ ኤምአይቲ የሄድኩት። ሌሎችም ተቀብለውህ ነበር? አዎ ሌሎች ትምህርት ቤቶችም አፍላርጌ ነበር። ለምሳሌ ኮሎምቢያ፣ ዬል፣ ኮርኔል አፍላርጌ ነበር እና ብራውን እና ሁሉም ተቀብለውኝ ነበር። አክቹዋሊ ግን ነው ኤም አይ ቲ ሲቀበለኝ በሳይንስ ለመማር ፍላጎት ስለነበረኝ፣ ሳይንስ እና ኢንጂነሪንግ ወደ ኤም አይ ቲ ለመሄድ ወሰድኩኝ። ኤም አይ ቲ ገባህና በኮምፒውተር ሳይንስ ነው ግራጁዌት ያደረኩት። ሶ ደብል ሜጀር ነበር ያደረግኩት አክ እና አንደኛው ሜጀር ኮምፒውተር ሳይንስ ነበር፣ ሁለተኛው ደግሞ ሂሳብ ማስማቲክስ። በሁለቱ ደብል ሜጀር አድርጌ ነው የጨረስኩት። የኤም አይ ቲ በስንት ነጥብ አለቀ እሱ? በኤምአይቲ እንግዲህ ከአምስት ነጥብ ነው ነሱ የሚቆጥሩት ሲቲያቸውን፣ ከአምስት ነው የሚቆጥሩት። እና አምስት ከአምስት አምስት፣ ደፈንከው ግሩም ነው እዛ ያለ። በበጋ ወሮች ለጉግል እንዲሁም ለሌሎች ድርጅቶችም ትሰራ ነበር ይመስለኛል። አዎ ሰመር ሰመር ላይ በበጋው ወራት ላይ የተለያየ ቦታ ኢንተርንሽፕ ሰርቼ ነበር። ልክ ለምሳሌ ፍሬሽማን ይሄ የመጀመሪያ መቴ ላይ ኤን አይ ኤች ናሽናል ኢንስቲቱት ኦፍ ሄልት እዛው ሜላን ውስጥ ያለው መስሪያ ቤት ውስጥ ሰርቼ ነበር። ብሔራዊ የጤና ተቋም ነው የሚባለው ኤን አይ ኤች እሺ። እና እዛ ለበጋው ሰርቼ ነበር እና ከዛ በኋላ ደግሞ የሚገጥሉት ሰመሮች ጁኒየር እና ሶፍሞር የር ጉግል ነበር የሰራሁት ሶፍትዌር ኢንጂኒሪንግ ሶፍትዌር ኢንጂኒሪንግ ኢንተርንሺፕ። ከዛን የመጨረሻ አመት ሳመር ላይ እንኳ ምንም አልሰራሁም በቤት ነው ያሳለፍኩት። ከቤተሰቦችም ሁሉ ከኢትዮጵያ መተ ስለነበር ከነሱ ጋር ነው ጊዜ ያሳለፍኩት ሙሉ በሙሉ። እና ከኤምአይቲ በአምስት ነጥብ ግራጁዌት አደረግክና ለድህረ ምረቃ ለማስተርስ ስ ስትሄድ ደግሞ ሌላ ጉድ ነው የፈጠርከው እንግዲህ የአድማጮች ይሄ የምናወራው ሚካኤል መኮንን ገና ሀያ ሁለት አመቱ ነው። አሁን ሚካኤል ከኤምአይቲ በዚህ ውጤት ወጣህና ለምን ማስተር ሴን አልቀጥልም ብለህ በስድስት ወር ቁጭ አረከው ነው የምሰማው። እንዴት ነው ይሄ ሊሆን የቻለው? ኤምአይቲ ውስጥ እንደዚህ ለኢንጂነሪንግ ሜጀሮቹ የአንድ አመት ማስተርስ አማራጭ ይሰጣሉ ና አብዛኛውን ጊዜ ባሽለር ዲግሪ ካለቀ በኋላ በአንድ አመት ተቀጥሎ ማስተርስ መስራት ይቻላል እና እኔ ግን በመጨረሻ አመቴ ብዙ ስራ እንደዚህ ብዙ ክላሶች ወስጄ ሪሰርችንም ጀምሬ የተወሰነውን ያህል የማስተርስን ስራ ጨርሼ ነበር እና ለማስተርስ የሚያስፈልጉህን ሰርታ በቃ ማለት ከዛ በኋላ አንድ ሴሜስተር ጨምሬ በአንድ ሴሜስተር ሁሉንም መጨረስ ይችል ነበር እና ወዲያውኑ ደስ በማለት ቻልኩኝ ለምን አልጨርሰውም አልክ አዎ ሚካኤል እንግዲህ ወደ ተቀሩት አሁን ወዳለህበት የሙያ መስክ ሌሎችን ደግሞ ያከናወንካቸውን እንመለስባቸዋለን። ነገር ግን ለዚህ ሁሉ ብርታት፣ ለዚህ ሁሉ ጉብዝና መሰረቱ ቁልፉ ምንድን ነው? እንግዲህ ትልቁ ትልቁ መሰረት፣ ዋናው መሰረት አበምንም ደረጃ ቤተሰቤ ነው። በመጀመሪያ ደረጃ ባትናናቴ፣ ግን በአጠቃላይ ወንድሞቼ እህቶቼን በጣም ትልቅ አስተዋጽኦ አድርገውልኝ ያለ ምንም አሁን ለደረስኩበት ደረጃ ሁሉ አለእነሱ መስሉ አልደርስም ነበር። አንተ ከቤተሰብ ትንሹ ነህ አይደለም? አዎ ከአምስት ልጆች ታናሽ ታናሽ ነኝ እኔ እና በቃ ሁሉም እርዳታ በፈለግኩበት ጊዜ በጣም ነው ዝግጁ የሆነው ነው የሚረዱኝ የሚያግዙኝ፣ የሚያበረታቱኝ በጣም ሁሉም ነው የእውነታቸውን ነው የሚወዱኝ እና የሚረዱኝ እና አለእነሱ ነው እዚህ ደረጃ ድረስ ነበር። አሁን ለምሳሌ አሜሪካ ስመጣ ከአንድ እህቴ ጋር ነበር የመጣ ነው እና አይ ቲንክ ኤኒዋን እንደዚህ ካደጉ በኋላ ወደ አሜሪካ መምጣት ከባድ መሆኑን አይ ቲንክ ብዙ ሰው ይረዳዋል። አሜሪካ ያሉት ሰዎች ብዙ ሰው ይረድታል ነው ካልቸር ስተዋኩ ከባድ ከባድ ነገር ነው እና በዛን ጊዜ እህቴ ካጠገቤ መኖሯ በጣም ትልቅ ለውጣም ትቶልኝ ነበር። እህቴ መኖሯ በጣም ረክቶ ነበር እና አሁን ለምሳሌ ሀይ ስኩል ውስጥ እያለሁኝ የነበሩኝ ፈተናዎች ለማለፍ የቻልኩት በሰው እርዳታ ኢንቨክፋዎች በሰው እርዳታ ምክንያት ነው። ሀይ ሀይስኩል እያለው የነበረው ፈተና እንግዲህ፣ የትምህርቱ ስታይሉ በጣም የተለያየ ነው። ኢትዮጵያ የምንማርበት መንገድ እና እዚህ ሀገር ያለው የትምህርቱ መንገድ በጣም የተለያዩ ናት እና ነው ቀጥታ ወደ ዘጠነኛ ክፍል ለአሜሪካ ሲስተምስ ገብቶ መላመድ ትንሽ ይከብት ነበር እና አብዛኛውን ጊዜ በቃ ለቤት ስራ ለሆመር በጣም ብዙ ጊዜ ነበረ የምሰጠው በየቀኑ ከዘጠኛ ክፍል እስከ አስራ ሁለተኛ ክፍል ድረስ በየቀኑ ብዙ ሰዓት ነበር ለቤት ስራ የምሰጠው። እና ትምህርትም በቃ እንዳንደኛ አንደኛ እንዳንደኛ ነገር አድርጌ ነበር ያየሁት። አለበለዚያ አለ ብዙ ጊዜ ካልሰጠሁት ምንም ነው። የዚህን ሀገር የትምህርት ሂደት ለመልመድም ቶሎ ለመላመድም ያቀትህ ነበር እና ከእህት ጋር አብራችሁ እየተረዳዳችሁ ያን ጊዜ ያሳለፋችሁ። አስተማሪዎች በዚህ በኩል ወይም የትምህርት ቤት የምክር አገልግሎት የሚሰጡ ጥሩ አስተዋጽኦ አድርገውልሃል? አንዳንድ ጊዜ የአስተማሪዎችም ምንጊዜም የማይረሳ የሚታወስ ስራ የሰሩልህ መምህራን ይኖራሉ። የመሳሰለው በዛ መልኩ የምትገልጻቸው ይኖራሉ። ምንም ያለምንም ጥርጥር አሉ። እንደሁም ወደ አሜሪካ ከመጣታችን በፊት ኢትዮጵያ እያለውኝ እንኳን ከልጅነቴ ብዙ አስተዋጽኦ ያደርጉልኝ አስተማሪዎች አሉ። አሁን ለምሳሌ ካቴድራል የተማርኩኝ አቶ አበራ የሚባል የሚባሉ አስተማሪ ነበረኝ፣ የሂሳብ አስተማሪ እና እሳቸው በቃ እስካሁን ድረስ ከላይ ድረስ ደስ ብለ ማስታወሳቸው አለው። ሂሳብ በጣም ቆንጆ አድርገው እንድንወደ አድርገው ነበር ያስተማሩን። ና ሂሳብ ያስተማሩት ልጅ አቶ መምህር አበራ ይኸውና፣ ልዩ ቦታ ደርሶሎታል፣ ሊኮሩ ይገባል። ማን ናቸው? አበራ ማን ነው የሚባሉት? ይቅርታ አድርጉልኝ ግን አላውቅም። የካቴድራል የሂሳብ መምህር የሚያስተምሩት። አዎ እሺ። ይሰማሉ ወይ የሚያውቃቸው ማ ይሰማና የነገራቸዋል ብዬ ተስፋ አድርጋለሁኝ። እና ብዙ ጥሩ አድርገው ነው የሚያስተምሯችሁ የነበረው? በደንብ ቆንጆ አድርገው ነበር የሚያስተምሩ እና ተማሪዎች ኢንትረስት እንዳላቸው ሲያውቁ በጣም ተማሪዎች እንዲረዱ ና ያበረታቱ ነበር። እና ወደ አሜሪካ ስመጣ ራሱ በቃ አበረታቸው በትምህርት በደንብ እንድቀጥል አድርገው ነበረ የመከሩኝ እና እሳቸው ራሳቸው ትልቅ አስተዋጽኦ አድርገውልኛል። ወደ አሜሪካ ከመጣንም በኋላ ብዙ አስተማሪዎች አሉኝ እንደዚህ ያበረታትኝ የኬሚስትሪ አስተማሪ፣ የፊዚክስ አስተማሪ፣ ኢቨን የዩኤስ ሂስትሪ አስተማሪ ኢንትረስት እንዳለኝ እና ነው ብዙ ጊዜ ትምህርት ላይ እንደማሳለፍ ያውቁ ስለነበር ጊዜ ሲኖራቸው ሁልጊዜ ያበረታትኝ ይረዱኝም ነበረ እና በዚህ አይነት ኤምአይቲ ገባ ከኤምአይቲ ማስተርስህን ከመጨረስ በፊት ጉግል ጉግል አድርጎ አገኘ። እስቲ ወደዛ ውሰደን። ወደ ጉግል የመጣሁበት ምክንያቱ እንግዲህ ያው ኢንተርንሽፕ ስለሰራሁኝ ነው። ለኢንተርንሽፕ አብሳ ያድርጌ ከተቀበሉኝ በኋላ እዛው እንዳለው በኢንተርንሺፕ መጨረሻ ላይ ወደ ፉል ታይም ፖዚሽን እንዲኖረኝ ኢንተርቪው ያደረግኩኝና ከኢንተርቪው በኋላ ኢንተርንሽፕ ላይ የሰራሁትን ስራ ካዩ በኋላ ያው ሊቀበለኝ ወስነው እና የሙሉ እዛውን አሁን ጉግል እየሰራሁ ነው ያው ተቀጣሪ ሰራተኛቸው ለመሆን አመለከት ተቀበሉ በምን ስራ ነው የምትሰራው አሁን የምሰራው ሶፍትዌር ኢንጂነሪንግ ነው እና በቃ ሙሉ ቀን የምሰራው ኮድ መጽሀፍ ነው ማለት ነው ሶፍትዌር ዴቨሎፕ ማለት ኒውዮርክ ነው ያለኸው የኢንተርንሽፕን ነገር፣ የስራ ልምምድን ነገር አንስተሃል። ለጉግል በበጋ ጊዜ ሰርተሃልና ና እዛም አመለከት ከተቀበሉ ወዲያውኑ እንዳውም ያስተዋወቀችህ ስትናገር አርብ ለት ተመርቆ ሰኞ ለት ነው ጉግል ስራ ያስጀመረው ስትል ነበር። ና የኢንተርንሽፕን፣ የስራ ልምምድን ጠቃሚነት እስቲ በዚሁ ለወጣቶች አካፍልህ እለፍ ኦኬ ኢትንስ በጣም ትልቅና አስፈላጊ ነገር ነው የትምህርት ዓለም እና የስራ ዓለም በጣም በጣም የተለያዩ ናቸው። እኔ አሁን ነው ስራ ከጀመርኩኝ ገና ዘጠኝ ወር ነው ሆነ። ዘጠኝ ወር ትንሽ አይባልም፣ ግን ቢሆንም ሲነጣጨር ትንሽ ጊዜ ነው ብዙ ከሚሰራ ሰው ጋር ሲነጣጨር እና የስራ ዓለም እና የትምህርት ዓለም በጣም የተለያዩ ናቸው እና ተማሪ እያሉ የተለያዩ ነገር የተለያዩ የስራ አለሞችን ሶፍትዌር ኢንጂኒሪንግ ቢሆን ሌላ የሪሰርች ስራም ቢሆን የተለያዩ አይነቶችን አይነት ስራዎችን ማየት በጣም ቆንጆ ነገር ነው እና ነው ተማሪዎች ኢንተርንሽፕ ሲሰሩ እዚያው ትምህርት ቤት እያሉ ምን ያህል ምን አይነት ስራ እንደሚወዱ ከገባቸው ትምህርታቸውን በሱ በዚያ አስተዳድርገው መካሄድ ማስተካከል ይችላሉ። እና እኔ አሁን ነው ሶፎሞር ሆኜ ወይ ጁኒየር ሆኜ ኢንተርንሽፕ መስራቴ የሶፍትዌር ኢንጂኒሪንግ ኢንትረስት እንዳለኝ ነው ያስረዳኝ። እና ሪሰርች ስሰራ እንደዚሁ ትንሽ ኢንትረስቲንሽፕ እንዳደረግ ስላረዳኝ ተማሪዎች ኢንተርንሽፕ እንዲሰሩ በጣም ጥሩ ነገር ነው ብዬ ነው የማምነው። በጣም ጥሩ አንድ በበጋ ወራት በሰራኸው ይሁን አሻሽለህ የሰራኸው ከሶፍትዌር ጋር የተያያዘ ነገር እንዳለም በዛ በሲድ ዝግጅት ላይ ተነግሮልሃል። እንግዲህ እውነቱን ልናገርና ሊገባኝ ስላልቻለ ነው አሁን ደግሜ ልነግር ያልቻልኩት። እሱኛው የነበረው እንግዲህ በሁለት ሺ አስራ ሁለት ዓመተ ምህረት በጋ ላይ ጉግል እያለሁኝ የሰራሁት ስራ የአንድሮይድ ስልኮች ላይ ያለውን የዩቱብ የዩቱብ አፕሊኬሽን አንደኛውን ፓርት መቀየር ነበር እና አሁን ለምሳሌ አንድሮይድ ያላቸው ሰዎች ብዙዎቹ ዩቱብ አፕን ይጠቀማሉ እና ዩቱብ አፕ ውስጥ ካሉት ገጾች አንደኛውን መቀየር ነበረ የእኔ ስራ። እና እሱን ነበር የጠቀሰችው። የሚሆነው መቀየር የፈለጉት ነበር ነገር ነበር ዲዛይኑ ኖሮ ሊሰርተውት ነበር ኢምፕሊመንቴሽኑ ነበር የኔ ኢንተርንሺፕ ስራ። ኦኬ በጣም ጥሩ። የሚቀጥለው መንገድ የሚቀጥለው የምትጓዝበት አቅጣጫ ምንድን ነው የሚሆነው? ሚካኤል ገና ሀያ ሁለት አመት ነው እንግዲህ አልተነካም። በጣም ከባድ ጥያቄ ነው እሱን መመለስ ቤተሰቦቼ ቤተሰቦቼ አንዳንዴ ነው ቤተሰቦች አጎቶቼም አባትናናትም ነው ትንሽ ትንሽ ወደ ፒኤችዲ እንድሄድ ሀሳብ አላቸው ለፒኤችዲ እንድት ለፒኤችዲ እንድቀጥል ከዛ በላይም ደግሞ ነው። እሱ አንድ አንድ መንገድ ነው። ሌላ መንገድ ሊሆን የሚችለው ደግሞ እንዲሁ በሶፍትዌር ኢንጂነሪንግ ፕሮፌሽን ውስጥ ለረጅም ጊዜ ቀጥዬ ነው ደቨሎፕ ማድረግ አንድ አማራጭ ላይ ነው። ግን ከሁለቱ ወደትኛው እንደመሄድ ምንም ምንም ሀሳብ የለኝም። ግን በዋንቲንግ ነው አንድ የማውቀው ነገር ወደፊት በጣም ወደፊት ነው ወደ ኢትዮጵያ ተመልሼ ለሀገሬ የተወሰነ ያህል ነገር ማድረግ እፈልጋለሁ። የምትለውን ያህል ነገር ለሀገሬ የተወሰነ ያህል መክፈል እንዳለብኝ ይሰማኛል። እና እሱ አንድ ሪስፖንሲቢሊቲ ነው። እሱ አንድ ዓላማ ነው። በልብህ ውስጥ ያለው አንድ ዓላማ ነው። ኢትዮጵያን እንዴት ነው የምታስታውሳት? ኢትዮጵያ እኔ ኢትዮጵያ በአይነት በጣም በቃ ኢትዮጵያን ሳስብ ደስታ ነው የሚሰማኝ። በቃ በአጠቃላይ ኢትዮጵያ ያለው በጣም ደስተኛ እንደነበር ነው ማስታውሰው። ብዙ ጓደኞች ነበረኝ። የቤተሰብ ህይወት በጣም ደስ የሚል ነበር። በጣም ሙሉ ህይወት ነበር የነበረኝ እና ኢትዮጵያን ሳስበው ያ ህይወት ነው ትዝ የሚለኝ። እንዳጋጣሚ ነገር እዚህ ከመጣን በኋላ ተመልሼ አላውቅም ወደ ኢትዮጵያ ያቸቷዝ በአስራ አራት አመት ሁለተኛ ደረጃ እንደገባህ መጣህ። ከዛ በኋላ አልተመለስክም። ስምንት አመት አልፎኛል እና አልተመለስኩኝም ግን በቃ በቅርብ ጊዜ እንደምመለስ ነው ማምነ ወይ ዊዝን ደ ኔክስት ይር አምሽር የመለሳለኝ እንደው እርግጥ ሩቅ ነው። አንድ ነገር ማድረግ አለብኝ የሚለው ልብህ ውስጥ አለ፣ ነገር ግን ለይተህ የወሰንከው ነገር ላይኖር ይችላል። በምን ረገድ ነው መርዳት የምትፈልገው እንደ ልትነግረኝ የምትችለው ነገር ካለ? እንደዚህ ትንሽ ሀሳብ ያለኝ ኢትዮጵያ ውስጥ ያለውን የትምህርት ሲስተም ማስተካከል ብችል በጣም ደስ ይለኛል። እኔ አይ ቲንክ እኔ የደረስኩበት ደረጃ ምንም አይ ዶንት ቲንክ ስ ትልቅ ደረጃ ነው የሚባል አይደለም። አይ ቲንክ ልክ እንደ አይነት ልጆች ከኢትዮጵያ የሚመጡ ቢሆኑ እዚህ የተወለዱም ቢሆኑ ማንም እኔ ያልኩትን ማድረግ የሚችል ነው ይመስለኝ። እኔ የሰራሁት ነገር እክል ቢደን ባይ ኤኒ አዘር ኢትዮጵያን ፐርሰን ብያምናለሁ። እና ትምህርት ሲስተሙ ቢስተካከል ለብዙ ሰዎች ብዙ ኦፖርቹኒቲ መክፈት እንደሚቻል ነው የሚገባኝ እና ማድረግ ብችል የምፈልገው ኢትዮጵያ ውስጥ ያለውን የትምህርት ሲስተም ማስተካከል ብችል በጣም ደስ ይለኛል ሰርቼ በጣም ከባድ ስራ ነው ከባድም ስራም ቢሆን ደግሞ መሰረታዊም ነው። የሁሉ ነገር መሰረት ትምህርት ነው እና ትልቅ ሀሳብ ነው። ሚካኤል ቤተሰቦችህን ለስኬቴ ላደረግኩት እስካሁን ላደረግኩት ሁሉ ቤተሰቦቼን ነው ማመሰግነው። ይሄ ሽልማት ይሄ ሲድ ላይ ያገኘኸው ሽልማት የእናንተ ነው እያልክ ለቤተሰቦችህን አጎቶችህን ነበር ስታመሰግን የነበረው። ልክ ነው አይሚን እስካሁን ድረስ አክሲ በአሁን ስናወራ አጎቶች የመችራረቱም ግን አጎቶች ራሳቸው በጣም ትልቅ አስተዋጽኦ ነው ያደርጉልኝ። ኢቭን እዚህ ሀገር የመጣሁት በአንደኛው አጎቴ ምክንያት ነው። እሱ አፕታሪጎልን ባይሆን ኖሮ ሞስት ላይክሊ አሁን አሜሪካ ውስጥ አልሆንም ነበር እና ይ ነው ኢሚዲት ቤተሰቦቼም አልፎ አጎቶቼ አክስቶቼ ብዙ አስተዋጽኦ አድርገውልኛል፣ ነው ሁል ጊዜም ኢንካሬጅ አድርገውኛል። እና የብዙ ሰው የብዙ ሰው አስተዋጽኦ አለብን። ሊኮሩ ይገባቸዋል ቤተሰቦች ለዚህ ደረጃ የበቃ ወጣት ሲያፈሩ ትልቅ ነገር ነው። ሚካኤል እንግዲህ ከመስታወት ከመስታወት አድማጮች ጋር አስተዋውቀንሃል። ጥያቄዎች ቢኖሯቸው እንጠይቀሃለን። በጣም ደስ ይለኛል። በጣም አመሰግናለሁኝ ጊዜህን ስለሰጠን እና ከመስታወት አድማጮቻችን ጋር ስለተዋወቅልን፣ በጣም አድርጌ አመሰግናለሁ ሚካኤል፣ በጣም በጣም አመሰግናለሁ። የኛ ልጅ ነው። He gets nothing short of a perfect score. Mikael, you are the best of the best and we are so proud of you. Tuwale, tuwale, tuwale, ከልቤ ትዋል አንጀቴ ትዋል ውስጥ ዋል ከሌላ ሀገር

you Let የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያን ነው። የመስታወት ዝግጅታችን ይቀጥላል። ከታዳጊ ህጻናት ጀምሮ በዓለም ዙሪያ እጅግ በርካታ ወጣቶች፣ ጎልማሶችና ሽማግሌዎችንም ጭምር በሙዚቃ ስራዎቹ ለመሳብ የበቃ አንድ ወጣት ደግሞ ቀጥለን እናስተዋውቃችኋለን። ብዙዎቻችሁ ታውቁት ይሆናል። በዚህ ሳምንት በዋሽንግተን ዲሲ የሙዚቃ ስራዎቹን አቅርበዋል። ስትሮማ፣ የምሽቱ የመስታወት ምርጥ አርቲስት ትውልድና ዜግነቱ ቤልጅየም ብራስልስ ከተማ። አባቱ ሩዋንዳዊ፣ እናቱ ፍሌሚሽ የቤልጅየም ዜጋ። ዕድሜ 29 ሙዚቀኛ፣ የሙዚቃ ደራሲና አቀናባሪ። ስትሮማይ ስሙን ባታውቁት እንኳ በዜማዎቹ በዓለም ዙሪያ ይታወቃል። በሬዲዮ ሞገዶች፣ በየአይፓዱ ባይተዋር አይደሉም የስትሮማይ ዜማዎች። Et resterai moi, ni l'un ni je suis, j'étais, et resterai moi, ni, ni je suis, j'étais, et resterai Mais t'es droite ou t'es gauche, t'es beau ou bobo beau, beau, de Paris, soit t'es l'un ou soit t'es l'autre, t'es un homme ou bien tu péris, cultrice ou pathéticienne, féministe ou la ferme, soit t'es macho, soit homo, mais t'es ou sexuelle, mécréant ou terroriste, T'es vleuche ou bien t'es barbu Conspirationniste, illuminati Mythomaniste ou vendu Rien du tout, au tout tout de suite Du tout au tout, tout indécis Hein, tu changes d'avis imbécile Mais t'es où tout tout si Flamand ou allon Bras ou bras long Finalement t'es raciste Mais t'es blanc ou bien t'es marron Hein ah, oui, là, dit Le bâtard tué. tu es Tu l'étais tu le restes Monsieur ne prend pas parti, monsieur n'est même pas raciste Vu que monsieur n'a pas de racines D'ailleurs monsieur a un ami noir, et même un ami a rien Monsieur est mieux que tout ça, d'ailleurs tout ça, bah ça ne sert à rien Et mieux vaut ne rien faire, que de faire mal Les mains dans la merde, ou bien dans les annales Trou du cul, ou bien l'ombril du monde Monsieur c'est la bête plus haut que son trou de balle. Surtout pas de coup de gueule, faut être calme, hein Faut être doux, faut être calme, hein? Faut être dans le coup, faut être Faut être bien vous partout, hein እስቲ ስለ ስትሮማዊ ጥቂት ልበላችሁ። አስቀድሜ እንዳልኩት አባቱ ሩዋንዳዊ ቢሆኑም በልጃቸው ሕይወት ላይ ምንም አይነት ተሳትፎና ሚና አልነበራቸው። በ1994 ዓ ም በኢትዮጵያ እንግዲህ 1985 ዓ ም መሆኑ ነው። በሩዋንዳ የዘር ፍጅት ወቅት ሕይወታቸው አልፏል። አባቱ ከእናቱ ጋር በብራስልስ ከተማ አቅራቢያ ያደገው ስትሮማይ፣ ታዲያ በእርግጥ የመድረክ ስሙ ነው። ስትሮማይ ፖል ቫን ሃቨር ነው የሚባለው። በ11 ዓመቱ የሙዚቃ ፍቅር ያድርበታል። ስሜቱን በመከተል ወደ ሙዚቃ ትምህርት ቤት ያመራል። የሙዚቃ ታሪክና ከበሮ ወይም ድራም መምታት የተማረውም በዚያ ነው። 18 ዓመት ሲሞላው ዝንባሌው ወደ ራፕ ሙዚቃ ነበርና ታዲያ ሰስፒሽን የተባለ ቡድን ከራፐር ጄዲ ጋር መሰረቱ። ኦኬ ታሄት ለራፕ የዚህ ውጤት ነው ኩማ Un mec trop vrai, trop presse, c'est d'être pro Matras, glanak, 20 ballets Et ce depuis cinq années, grave gringalet, Ni l'âge qu'il faut, ni les bases qu'il faut Et c'est ce qui fait que je n'ai pas le niveau ah, Je n'ai pas grandi dans la Mais entre quatre briques et et les importante dans la La gueule, ouais c'est la gueule Ma gueule n'a qui certes, mais sans le il veut peut-être un mec avec plus de pecs Ou peut-être juste une bête gueule de rage Mais tu te trompes c'est pas la bonne porte Monte à l'étage, l'étage de me boycott Et vois joue le vieux, joue le Sans mes cheveux au lieu de jouer le fou Il fout le feu il veut J'ai pas la live qu'il faut Ni l'âge qu'il faut ni les bases qu'il faut የስትሮማይን ዜማ ነው ያደመጣችሁት። ፎኬታ ሬትለ ራፕ ሰስፒሽን የራፕ ቡድን ታዲያ ብዙም አልቆየም። ራፐር ጄዲ ለብቻው ተለይቶ ወደ መድረክ ሲወጣ ቫን ሃቨር ታዲያ በብራስልስ ወደ ፊልም ትምህርት ቤት ፊቱን አዞረ። በዚያ ወቅት የሙዚቃ ስልቱን በማጤን ከራፕ ወደ ኤሌክትሪክ ዲስኮ አዘነበለና የቆዩ ስልቶችን አክሎበት በ2009 ዓ.ም ነጠላ ዜማ ለቀቀ። አለሆን ዳንስ Alors on alors on alors, alors, alors, alors qui dit étude, dit travail, qui dit Taf te dit les thunes, qui dit argent dit dépense, et qui dit crédit dit créance, qui dit dette te dit huissier et lui dit assis dans la merde et Qui dit amour dit les gosses dit toujours et dit divorce et Qui dit proche te dit deuil Car les problèmes ne viennent pas seuls et Qui dit crise te dit monde et dit famine dit tiers monde Et qui dit fatigue dit réveil Encore sur de la veille Alors on sort pour oublier tous les problèmes. Alors on danse. Alors on C'est fini car pire que ça ce serait la mort Quand tu crois enfin que tu t'en sors Quand il en a plus Il ben y en a encore Et c'est la zique, ou les problèmes Les problèmes ou bien la musique Ça te prend les tripes, ça te prend la tête Et puis tu pries pour que ça s'arrête Mais c'est ton corps, c'est pas le ciel Alors tu bouges plus les oreilles Et là tu cries encore plus fort Mais ça persiste Alors on chante Don't ዜማው በሬዲዮ እንደተለቀቀ ታዲያ ወዲያውኑ የሰው ምላሽ ከተጠበቀው በላይ በጎ ሆኖ መጣ። የፈረንሳዩ ፕሬዚዳንት ኒኮላ ሳርኮዚ ዦን ክላውድ ቫንዳም ሁሉ ሳይቀሩ የዜማ አድናቂዎቹ በአንድ ዜማ ሆኑ። የሙዚቃ ቅንብሩ ብቻ ሳይሆን ታዲያ የዜማ ድርሰቱም ልዩ ነው። እድሜያችን አለቀ ይላል። በዚህ አልሆን ዳንስ ዘፈን እድሜያችን አለቀ ስንማር፣ ስንሰራ፣ ደሞዝ ቀዳዳ መድፈኛ ጠብሲ ስንደፍን መጣፊያው ሲያጥረን ስንበደር ብድር መመለስ ተስኖ ሰው ስንሸሽ ይላል ባይሆን ዛሬ ማታ ወንጠፍቱ ይሰቀል፣ አረቄውም ይውጣ፣ ገንቦው የሚዘቅዘቅ ማንቆርቆሪያው ይጉደል፣ ባይሆን እንደሰት ይላል አሎሆንዳል Qui Dit travail, qui dit taf, te dit les thunes, qui dit argent dit dépenses. qui dit crédit, dit, dit créance, qui dit dette, te dit huissier. Et lui dit assis dans la merde, qui dit amour, dit les gosses, et dit toujours et dit divorce. Qui dit proche, te dit deuil car les problèmes ne viennent pas seuls. Qui dit crise, te dit monde, et dit famille, dit tiers-monde. Qui dit fatigue dit réveil. Encore sur de la veille. Alors on sort pour oublier tous les problèmes. Alors on danse. Alors on danse. በዓለም ውስጥ ከ30 በላይ ሀገሮች ቁጥር አንድ ዜማ ሆኖ ነው የሰነበተው። ታዲያ በወቅቱ ወጣቱ ሙዚቀኛም በዓለም ስሙ ታወቀ፣ ዝናው ናኝ። ስትሮማይ የሚታወቅ ስም ሆነ። ስሙም ስትሮማይ የሚለው ማለት ነው ማየስትሮ ከሚለው ቃል የተወሰደ ነው። ተገላብጦ ማኤስትሮ ስትሮማይ ሆኖ የወጣ ነው። ትርጉሙ እንግዲህ የሙዚቃ አጋፋሪም በለው ኢሌላ ፊኒለር ደ ዳንሴ ዳን tu vas danser balance toi mais tu vas te faire balancer défonce toi mais tu vas te faire défoncer tu fais me faire. Siffle. À qui la faute? C'est la faute à autrui, hein c'est les autres. Toi, tu n'as qu'une seule envie. Hein tu aimerais faire ta mère, veut te la faire aussi. Dites-moi d'où il vient, enfin je saurai où je vais. Maman dit que lorsqu'on cherche bien, on finit toujours par trouver. Elle dit qu'il n'est jamais très loin, qu'il part très souvent travailler. Maman dit travailler c'est bien, bien mieux qu'être mal accompagné. Pas vrai Où est ton papa Dis-moi où est ton papa sans même devoir lui parler Il sait ce qui ne va pas Ah sacré papa Dis-moi où es-tu caché Ça doit faire au moins mille fois Que j'ai compté mes doigts hey Où t'es papa, où t'es Qu'on y croit ou pas, y aura bien un jour où on n'y croira plus. Un jour ou l'autre, sera tous paf et d'un jour à l'autre, on aura disparu. Serons-nous détestables? Serons-nous admirables, des géniteurs ou des génies Dites-nous qui donne naissance aux irresponsables hein? Dites-nous qui Tiens, tout le monde sait comment on fait des bébés, mais personne sait comment on fait des papas. Monsieur, je sais où on aurait hérité, c'est ça. faut le c'est de son pouce ou quoi Dites-nous où c'est caché, Et ça doit faire au moins mille fois qu'on a bouffé nos doigts hey! ou des papas. ton papa Dis-moi où est ton papa Sans même devoir lui parler, il sait ce qui ne va pas. Ah, oh, sacré papa Dis-moi où es-tu caché Ça doit faire au moins mille fois que j'ai compté mes doigts. Hey, où est ton papa Dis-moi où est ton papa Sans même devoir lui parler, il sait ce qui ne va pas. Ah, oh, sacré papa Dis-moi où es-tu caché Ça doit. Fais au moins mille fois que j'ai compté mes doigts hey. Où t'es papa outé Où t'es papa Où t'es Où t'es papa? Où በዚህ ሳምንት ታዲያ ሐሙስ ዕለት በዋሽንግተን ዲሲ ዜማውን አቅርቦ ነበር። ስትሮማይ በዩናይትድ ስቴትስ በርካታ አድናቂዎች እንዳሉትም ያሳየበት ነበር። ሰልፉ ላይ አይን እስኪታክት ድረስ ተንሰራፍቶ፣ የዋሽንግተን ዲሲ የሙዚቃ መድረክ በሆነው በናይንፈሪ ክለብ ታዳሚዎች በጉጉት ሲጠባበቁ ቆይተው፣ ልዩ የመድረክ ተሰጥኦ ያለው ስትሮማይ ዜማዎቹን በመድረክ መብራቶች አድምቆ አድናቂዎቹን ደግሞ አስፈንጥዟል። ስትሮማይ በዩናይትድ ስቴትስ አድናቂዎቹ በጣም በርከት እያሉ ሄደዋል። በሰኔ ወር ለመጀመሪያ ጊዜ በኤንቢሲ ቴሌቪዥን ሳተርዳይ ናይት ላይቭ ላይ ከሴት ማየርስ ጋር በእንግድነት ቀርበዋል። ዝናው እያደገ ቢሄድም በብራሰልስ ከህዝብ ጋር ነው የሚኖረው ። ስትሮማይ የታዋቂ ሰው ገጽታም ኑሮም ማንጸባረቅ አይሻም። ለዚህ ነው ዝናዬ ሳይቀድመኝ እኔ ልቅ ደሞ በማለት ለሚቀጥሉት ሶስት ዓመታት ከመድረክ ተሰውሮ ኑሮውን ለመምራት የወሰነው። Vous les hommes et tous les mêmes. Macho mais tu, de vie est infidèle. Si prévisible, non je ne suis pas certaine que que, que tu le mérites. avez de la chance que vous êtes. Dis-moi merci. Rendez-vous, rendez-vous, rendez-vous au prochain règlement. Rendez-vous, rendez-vous, rendez-vous sûrement au prochain rêve. እነዚህን ምርጥ ምርጥ የስትሮማይ ዜማዎችና መረጃዎቹን ለሰጡኝ በርት በርቸ ኤቨን ደ አርቸ አደሞኒዝኒስ ምስጋና ይድረሳችሁ። ታንኪዩ ለዛሬ እሁድ መስከረም 11 ያዘጋጀ ነው የመስተዋት ቅንብር በዚሁ ይጠናቀቃል። በቀጣይ መስተዋት ደግሞ ሌሎች ዝግጅቶችን ይዘን እንጠብቃችኋለን። አስተያየቶቻችሁን ላኩልን ሁልጊዜ በነጻው የስልክ መስመር 2022059942 የውስጥ መስመር 14 መልእክቶቻችሁን ብትልኩን ይደርሰናል። በኢሜይል ደግሞ የሆነ እንደሆነ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩት ይደርሰናል። እስከ ማጠቃለያ ዜና ይቺ ሙዚቃን ጋብዛችሁ ንጉሱ ታምሬ ነው የጋብዛችሁ።

አሁን የዜና ማጠቃላይ ይነበባል። የሮማ ካቶሊክ ቤተ ክርስቲያን ርእሰ ሊቃነ ጳጳሳት ፍራንሲስ በዓለም ዙሪያ ሃይማኖትን ለኃይል ተጠቃሚነት ዓላማ ለመጠቀም የሚሞክሩ ጽንፈኞችን አውግዘዋል። የኃይል ተጠቃሚነት ተግባርንና ጭቆናን እየፈጸሙ የእግዚአብሔር ሰዎች ተደርገው ሊታዩ አይችሉም ሲሉም በአልቤንያው ጉብኝታቸው አስገንዝበዋል። እስላማዊ አማጽያን ሰሜን ሶሪያ ላይ እየገፉ ነው። ዓላማቸው ቁልፍ የሆነችውን የኩርዶች ከተማን ለመያዝ ነው። ከተማይቱን ከያዙ ከቱርክ ጋር የሚዋሰነውን ድንበር ለመቆጣጠር ያመቻቸዋል። እስላማዊ መንግስት ነን የሚሉት አማጽያን አይ አልአራ ወይም ኮባኔ የተባለችውን ከተማ ለመያዝ ከ10 እስከ 15 ኪሎ ሜትር ቀርቷቸዋል የሚል ወሬ ዛሬ እሁድ ተሰምተዋል። ሌሎች ከተሞችን ከያዙ በኋላ ነው ወደ ከተማይቱ የሚገሰግሱት። ቡድኑ መግፋት ምክንያት ካለፈው አርብ አንስቶ 70 ሺህ የሚሆኑ ኩርዶችን ስደተኞች ቱርክ ገብተዋል። የሴራሊዮንን ባለሥልጣኖች የኢቦላ በሽታን ለመከላከል ሲሉ ሕዝቡ ለሶስት ቀናት ከቤት እንዳይወጣ ያደረጉት ውሳኔ ስራው እንዲጠናቀቅ ሲባል ሊቀጥል እንደሚችል ተናግረዋል። የሴራሊዮን የአስቸኳይ ጊዜ እንቅስቃሴ ማዕከል ኃላፊ ስቴፍን ጎይጃ የጤና ሰራተኞቹ ተልእኮ ትልቅ ስኬት አግኝተዋል ማለታቸውን ሮይተርስ የዜና አገልግሎት ጠቁሟል። የጤና ሰራተኞቹ ቢያንስ ዘጠና ከመቶ ቤተሰቦችን ጎብኝተዋል። ብዙ ሰዎች ዘመዶቻቸው እንዲመረመሩና እንዲታከሙ ተባብረዋል ሲሉም ተናግረዋል። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ ሲያስተላልፍ የቆየውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ ቀደም በሚለው ፕሮግራም ከምሽቱ በአንድ ሰዓት በ1430 መካከለኛ ሞገድ በመደበኛው ደግሞ በሶስት ሰዓት እስከምንገናኝ ያስተናግድናችሁ ቆንጂት ታዬና ሄኖክ ሰማግዜርነን ሰላም፣ ደህና ደሩ።